መዝሙር ሰማንያ ሶስት አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶች ጮኸዋልና የሚጠሉህም ራሳቸውን አንስተዋልና። ሕዝብህንም በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰባሉ። አንድ ሆነው በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች የእስማኤላውያንም፣ ሞዓብም፣ አጋራውያንም፣ ጌባል፣ አሞንም፣ አማሪቅም፣ ፍልስጤማውያንም ከጢሮስ ሰዎች ጋር አሦርም ከእነርሱ ጋር ተባበረ፣ ለሎጥ ልጆችም ረዳት ሆኗቸው። እንደ ሚዲያምና እንደ ሲሳራ በቂሶን ወንዝ እንደ ኢያቢስ አድርግባቸው። በአይንዶር ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸውን እንደ ሄሬብና እንደ ዜብ ታላቆቻቸውንም እንደ ዛብሄልና እና እንደ ሲልማና አድርጋቸው። የእግዚአብሔርንም መሠዊያ እንወርሳለን የሚሉትን አምላክ ሆይ እንደ ትቢያ በነፋስ ፊት እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጠል ነበልባልም ተራሮችን እንደሚያነድ እንዲሁ በቁጣ አሳዳቸው፣ በመቅሰፍትም አስደንግጣቸው። ፊታቸውን እፍረት ሙላው፣ አቤቱ ስምህን ይፈልጋሉ፣ ይፈሩ ለዘላለም ይታወቁ ይጐስቁሉ ይጥፉም ስምህም፣ እግዚአብሔር እንደሆነ፣ በምድር ሁሉ ላይም አንተ ብቻ ልዑል እንደሆነ ይወቁ።